የብዙ ሀገራት ባለስልጣናት ህዝቦቻቸውን ረግጦ በማስጨነቅ እየገደሉ እየገረፉና እያሰሩ ከገዙ በኋላ የመንግስት ስልጣናቸውን ሲለቁ ወደ ምዕራባውያኑ ሀገራት ይነጉዳሉ። በዘረፉት ገንዘብም የተደላደለ ኑሮን ይመሰርታሉ። በዚህ ህግ መሰረት ከእንግዲህ ያንን ማድረግ እንደማይችሉም ተገልጿል። በጉዳዩ ላይ ማብራሪያን ለዶቸ ቬለ የሰጡት ሰጡት የህግ ጠበቃና አማካሪው ዶክተር ኑሮ ደደፎ እንዲህ ይላሉ። በአጠቃላይ በዓለም ላይ የህዝቦች ንብረት የሚዘርፉ ባለስልጣናት ይህ ዝርፊያቸው እንዲያጋልጡ የሚያደርጉትን ጋዜጠኞች እና የሁመን ራይት ተማጓቾች ላይ በሚያደርጉ በደል እነህ የሚያደርጉ ሰዎች ቅጣት እንድደርስባቸው ነው ይህ ህግ የሚፈቅደው። እንግዲህ ይህ ህግ ስራ ላይ ሲውል እንድጠነቀቁ ሁሌቴ እንዲያስቡ ያደርጋቸዋል ማለት ነው። ጋዜጠኞችና የሰብአዊ መብት ተሟጋቾችን የሚያስሩ የሚያሳድዱና በአጠቃላይ በዜጎቻቸው ላይ በደልን የፈጸሙ አካላት በሕግ ፊት ይቀርባሉ፣ ተብሏል። ዶክተር ኑሮ ሲቀጥሉ ስማቸው ሊስት እንዲደረግ ኦቶራይዝ የሚያደርገው እንደሚታወቀው ስቴት ዲፓርትመንት ዲሞክራሲ ሁማን ራይት ሌበር ዲፓርትመንት ውስጥ ነው። እንግዲህ እነኚህ ሰዎች ስም ዝርዝራቸውን ያቀርባሉ። ስም ዝርዝራቸው ከቀረበ በኋላ ወደ አሜሪካ እንዳይገቡ ቪዛ ይከለክላቸዋል። ከዚህ በፊት ቪዛ ያላቸው ሰዎችም ይነጥቃቸዋል። እነሱ ንብረቶች በአሜሪካ ውስጥ ካለ ፍሬዝ ይደረጋል። አክቲቪቲ አሜሪካ ውስጥ እንዳያደርጉ ይደረጋል። በአጠቃላይ ይሄ ሕግ ስራ ላይ ሲውል በእውነት እስካሁን ምንም አንሆንም ምን አለብን በማለት የሕዝብ ንብረት የሚዘርፉ ሰብአዊ መብቶችን የሚደፍሩ ባለስልጣናት ላይ አሜሪካ መንግስት የሚሰጥ ህግ ነው ማለት ነው። ለአዲስቷ ኢትዮጵያ ንቅናቄ የሰብአዊ መብት መስራችና ተማጓቹ አቶ ኦባንግ ሜቶ በበኩላቸው እንዲህ ይገልጻሉ። አው እኩ በጣም በጣም አስፈላጊ ነው እስፔሻሊ ለኛ ብቻ ሳይሆን ለያለም ሆኖ በቃ ይሄ ነገር ደግሞ ብዙ አመት እየጠበቅ ነገር ነው ማለት ነው። እና ሰብአዊ መብት አስቀርካሪዎች በሙሉ በየቦታ በአለም ያሉ ሩል ያው ሴሌብሬሽን ቀኑ ነው ማለት ነው። ምክንያቱም ከዚህ በፊት አልነበርም እና ለእኛ ከኛ ነው በጣም የተደሰኝ። ምክንያቱም ከዚህ በፊት በታሪክ ታይናቃለን ማለት ነው። ወደል ጠርቶ ሰዎች ይገርፋል ሰዎች ይገርዳሉ፣ እና ሌላ ሀገር አሜሪካ መቶ ዝም ብሎ ይኖራሉ ማለት ነው። እና ያንን ጊዜ የአሜሪካ እንደዚህ የሆነ ይ አልነበረም እና ይ ማሳለፉ ራሱ እኛ በጣም የተደሰነ። ከህጉ መውጣት ጋር ተያይዞ ጥፋተኛ ባለስልጣናት ወደ ሌላ ሀገር ቢሄዱም አሜሪካ ከወዳጅ ሀገሮቿ ጋር ወንጀለኛን አሳልፈው የመሰጣጣት ውል ስላላት የማስገደ የወደደ ኃይሏም ከፍተኛ ነው ተብሏል አቶ ኦባንግ ማብራሪያቸውን ሲቀጥሉ ገዳዮች የመንግስት ባለስልጣኖች በሉ ምንድን ነው ሰላዮች በሉ እያንዳንድ ጊዜ እነሱ ሀገራቸው መንግስት ከወደቀ በኋላ ወደ ሌላ ሀገር ምንም ነው የምመጡት ስፔሻሊ ወደ አሜሪካ ነው ይሄ ሰነድ እና ይሄ እግር ራሱ ማሳለፉ በጣም በጣም ትልቅ ነገር ነው ለእኛ ይጠቅማል ወይ ምንም ጥያቄ የለም በእውነት ይጠቅማል ለዶቼ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ